the voice of america <laughs> -A. a declaration is hereby issued that the presidential election held on 8 august 2017 was not conducted ስ ን ናር ነሐሴ 2209 ዓ ም የተካሄደው ፕሬዝዳንታዊ ምርጫ የሀገሪቱ ህገ መንግሥትና ሌሎች የሀገሪቱ የምርጫ ህጎች በሚያዙት መንገድ ባለመካሄዱ የምርጫ ውጤቱ ተሽሯል። የኬንያ ፕሬዝደንታዊ ምርጫ ሂደት ፍትሃዊ አልነበረም፣ ሲል የኬንያ የጠቅላይ ፍርድ ቤት ውጤቱን ውድቅ ያደረገበትንና ምርጫው በድጋሚ እንዲካሄድ የሰጠውን ውሳኔ በንባብ ያሰሙትን የዳኛ ዴቪድ ማራጋን ድምፅ ነበረ። ቀን ጭበን ያሰማ ናችሁ ኬንያ በአካባቢያችን ካሉት ሀገሮች ከምርጫ ጋር በተያያዙ የሚነጡትን ችግሮች ከመፍታት አንጻር ትልቅ እርምጃ እንደሄደች እና በቀላሉ የማይቀለበስ የፍርድ ቤትም ነጻነት ያረጋገጠች መሆኗን የሚያሳይ ነው። የአካባቢ ሰላምና ጸጥታ ተንታኝ ዶክተር መሀሪ ታደለ ማሩን ድምጽ ነው የሰማ ነው። በኬንያ ጠቅላይ ፍርድ ቤት ውሳኔ ላይ ትንታኔ ሰጥተውናል። ሁለቱም በአብይ ርዕስ ይቀርባል። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሽታቸዋል? የኢድ አልአድሃ በዓል ዛሬ በበላው ዓለም በሚገኙ እስልምና እምነት ተከታዮች ዘንድ ተከብረው ውሏል። እንኳን አደረሳችሁ እንላለን። የዛሬ አርብ ነሐሴ 26 ቀን 2009 ዓ ም ምሽት አስተናጋጆች ሰለሞን ክፍሌና ነው ቆንጂት ታየነን አብራችሁን እንድትቆዩ እንጋብዛለን። በቅድሚያ የዕለቱ ዜናዎች ይቀርባሉ። መልካም ምሽት የኬንያ ጠቅላይ ፍርድ ቤት በፕሬዝደንት እሁሩ ኬንያታ አሸናፊነት የተጠናቀቀውን ፕሬዝደንታዊ ውጤቶች ውድቅ አድርጓል። ጠቅላይ ፍርድ ቤቱ ዛሬ በሰጠው ውሳኔ የምርጫ ቦርዱ በድምፅ አሰጣጡ ወቅት ሂደቱን የማዛባትና ህገወጥ ድርጊቶችን በመፈጸም በምርጫው ተአማኒነት ላይ ጉዳት አድርሷል ሲል ነው ውሳኔ የሰጠው ተቃዋሚ መሪ ራይላ ኦዲንጋ በፕሬዝደንት ኬንያታ በአንድ ነጥብ አራት ሚሊዮን ድምፅ ብልጫ የተሸነፉበት የምርጫ ውጤት ትክክል አይደለም ሀሰት ነው በማለት ፍርድ ቤቱ ውድቅ እንዲያደርገው አቤቱታ ማስገባታቸው የሚታወስ ነው በኬንያ ህገ መንግስት በሚያዘው መሰረት በስልሳ ቀናት ማለት በሁለት ወር ጊዜ ውስጥ ድጋሚ ምርጫ እንዲካሄድ ፍርድ ቤቱ ውሳኔ ሰጥቷል ፕሬዚደንቱ ሁሩ ኬንያታ በበኩላቸው በግሌ የማልስማማበት ቢሆንም በብይኑ የጠቅላይ ፍርድ ቤቱን ውሳኔ አከብራለሁ ብለዋል። አክለውም ፕሬዝደንቱ ስድስት ሰዎች የህዝቡን ፍላጎት ለመጻረር ውሳኔ አድርገው ያደረጉት ብይን ነው ሲሉ ፍርድ ቤቱን ነቅፈዋል። ዝርዝሩን የያዘ ዘገባና ትንታኔ ከዜና ቀጥሎ በአብይ ርዕስ ይቀርባል። ፑንትላንድ ውስጥ በዛሬው የኢድ አላድሃ በዓል ዕለት አፍ አሩር ከተማ በሚገኝ ገበያ ውስጥ በደረሱ ሁለት ፍንዳታዎች ቢያንስ ዘጠኝ ሰዎች ተገድለዋል። የሞቱት አምስቱ ፖሊሶች መሆናቸውና ከሰላሳ የሚበልጡ ደግሞ መቁሰላቸውም ታውቋል። የመጀመሪያው ፍንዳታ የደረሰው ገበያው ውስጥ በሚገኝ የጫት መሸጫ ሱቅ ሲሆን፣ ሁለተኛው ሰው ተሰብስቦ የቆሰሉትን ለማውጣት ሲረባረብ ወዲያውኑ ፈንድቷል። ጽንፈኛው ተዋጊ ቡድን አልሻባብ ለጥቃቱ ኃላፊነት ወስዷል። ባለፈው ሰኔ ወር የአልሻባብ ተዋጊዎች እዚያው ከተማ በሚገኝ የጦር ካምፕ ላይ ጥቃት አድርሰው ሐምሳ ወታደሮችን መግደላቸው አይዘነጋም። ዩናይትድ ስቴትስዋ ፊላዴልፊያ ከተማ የሚኖሩ ደቡብ ሱዳናውያን ማህበረሰብ በሚቀጥለው ሳምንት የትውልድ ሀገራቸው ባንዲራ በከተማዋ ምክር ቤት ህንጻ ደጃፍ እንዲሰቀል ታቅዶ የነበረውን ስነ ስርዓት ደቡብ ሱዳን ውስጥ በተገደለው አሜሪካዊ ጋዜጠኛ ክሪስቶፈር አለን ሐዘን ምክንያት ለሌላ ጊዜ እንዲተላለፍ አደረጉ። ፊላዴልፊያ ከተማ አካባቢ ያደገው ጋዜጠኛው አለን ከደቡብ ሱዳን ሽምቅ ተዋጊዎች ጋር ሳለ ዩጋንዳ ድንበር አቅራቢያ በተካሄደ ውጊያ በመንግስት ወታደሮች ጥይት ተመቶ ነው የተገደለው። የደቡብ ሱዳን መንግስት ከሽምቅ ተዋጊዎች ጋር ሆኖ ሲዋጋ አግኝቼው ነው ይላል። የሽምቅ ተዋጊው ቡድን ቃል አቀባይ ደግሞ ጋዜጠኛው የታጠቀው ካሜራውን ብቻ ነበር ሲል አስተባብሏል። የፊላዴልፊያ ከተማ ከንቲባ የደቡብ ሱዳን ማህበረሰብ ክንዋኔዎችና ለከተማዋ የተመለከቱት አስተዋጽኦ አክብሮት ለመግለጽ ለዛሬ ሳምንት አርብ በታቀደ ስነ ስርዓት የዛችን ሀገር ባንዲራ ምክር ቤቱ ህንጻ ላይ ለመስቀል ነበር ያቀዱት። ለሌላ ጊዜ የተላለፈው የጋዜጠኛው ቤተሰብና ወዳጆች ሀዘን ላይ ባሉበት በዚህ ወቅት ይህንን በዓል ማካሄዱ ትክክል ስለማይሆን ነው ብለዋል የደቡብ ሱዳናውያን ማህበረሰብ መሪ ለቪኦኤ በሰጡት ቃል። በሌላ ዜና የዩናይትድ ስቴትስ የአገር ደህንነት ሚኒስቴር ዩናይትድ ስቴትስ ውስጥ ከአንድ ሺህ ለሚበልጡ የሱዳንና የደቡብ ሱዳን ተወላጆች የሰጠውን ጊዜያዊ የኢሚግሬሽን ፈቃድ እንዲያራዝምላቸው የመብት ተሟጋቾች በመጠየቅ ላይ ናቸው። የአገር ደህንነት ሚኒስቴሩ ጊዜያዊ የመቆያ ፈቃድን ለማራዘም፣ ለማደስ ወይም ለመሰረዝ እስከ ነገ ወዲያ በአውሮፓውያኑ አቆጣጠር መስከረም ሶስት መወሰን ይኖርበታል። 49 ደቡብ ሱዳናውያንና 139 ሱዳናውያን የዚህ ጊዜያዊ የመቆያና የስራ ፈቃድ ተጠቃሚ ናቸው። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሃሪኬን ሃርቪ በከባድ ንፋስና ዝናብ የወረደባት የዩናይትድ ስቴትስ ደቡብ ምስራቅ ቴክሳሷ ሀሪስ ወረዳ የሞቱት ሰዎች ቁጥር 39 መድረሱ ተዘገበ። አካባቢውን የዋጠው አንድ ሜትር ከሩብ ከፍታ ያለው ጎርፍ ውሃው ቀነስ ማድረግ መጀመሩም እየተዘገበ ነው። የወረዳዋ ነዋሪዎች ከባድ የማገገምና የመልሶ ግንባታ ጉዞ ይጠብቃቸዋል። ሃርቪ ለየት ያለ ችግር የደቀነባቸው ማህበረሰቦችም አሉ። እነማን ናቸው? ህጋዊ ፈቃድ የሌላቸው የውጭ ሀገር ሰዎች እርዳታ ለመቀበል ብናመልክት እንያዛለን ብለው ስጋት ላይ ናቸው። እንዲህ ባለ ስጋት ላይ ያሉትን ሰዎች እርዳታ ፍለጋ ስትመጡ አትያዙም ብለው ማረጋገጫ የሚሰጡ ሰራተኞችን የመንግስት ባለስልጣናት አሰማርተዋል። የሂውስተን ከተማ ከንቲባ ሲልቨስተር ተርነር። አንድ የውጭ ሰው እርዳታ ፍለጋ መጥቶ ቢታሰር እኔ ራሴ ቆሜ እሟገትለታለሁ ሲሉ ቃል ገብተዋል። የኢሚግሬሽን ህግ አስከባሪ ክፍልም በሀርቪ በተጠቁ አካባቢዎች ህጋዊ ፈቃድ የሌላቸውን ሰዎች የማደን እንቅስቃሴ እንደማያካሄድ አረጋግጧል። ይህ በዚህ እንዳለ ቴክሳስ፣ ክሮዝቢ ቀበሌ በሚገኘው የኬሚካል ፋብሪካ በደረሰው ፍንዳታ ምክንያት የአካባቢው ነዋሪዎች ለቀው እንዲወጡ ተደርጓል። በፕሬዝደንት ዶናልድ ትራምፕ የጉዞ እገዳ ምክንያት ወደ ዩናይትድ ስቴትስ መግባት የተከለከለ ማናቸውም የውጭ አገር ሰው ቪዛ እንዲሰጠው በዩናይትድ ስቴትስ መንግሥት እርዳታ እንደገና ማመልከት እንዲችል ትላንት በፍርድ ቤት በተደረገ ስምምነት ተወስኗል። የሲቪል መብት ጠበቆች ከፕሬዝደንት ትራምፕ አስተዳደር ጋር ባደረጉት በዚህ ስምምነት መንግሥቱ መግባት አትችሉም ብሎ የከለከላቸውን የውጭ አገር ሰዎች በፍትህ ሚኒስቴሩ አገናኝ አካላት እርዳታ እንደገና ማመልከት እንደሚችሉ ሊያስታውቃቸው፣ ከሳሾች ደግሞ ክሳቸውን በሙሉ ሊያነሱ ተስማምተዋል። ፕሬዚደንት ትራምፕ ዋይት ሃውስን በተረከቡ በአንድ ሳምንታቸው ሶማሊያንና ሱዳንን ጨምሮ የስድስት አገሮች ተወላጆች ዩናይትድ ስቴትስ እንዳይገቡ የሚያግድ ትእዛዝ መፈረማቸው እናም በሀገር ውስጥና በውጭ በሰፊው ተቃውሞ ማስነሳቱ ይታወቃል። በፍርድ ቤት ክስ ከመሠረቱት መካከል ኢራቅ ውስጥ በዩናይትድ ስቴትስ ተቀጥረው ያገለገሉ ሁለት ኢራቃውያን ክስ ነው ትላንት በስምምነት ያለቀው። በመጨረሻም ደቡብ እስያ ውስጥ እስካሁን ከ1200 በላይ ሰው የገደለው ከባድ ዝናብ አዝሎ የሚነጉደው ንፋስ ህንድ ውስጥ ያስከተለው ጎርፍ ተጨማሪ ሰዎችን መግደሉ ተሰምቷል። ትናንት ህንዷ ሙምባይ ከተማ 117 ዓመት ዕድሜ ያለው የመኖሪያ ህንፃ ተደርምሶ ቢያንስ 32 ሰዎች እንደሞቱ ተዘግቧል። 15 ሰዎች መቁሰላቸውን ባለስልጣናት ገልጸዋል። ዘጠኝ ቤተሰቦች ይኖሩበት የነበረው ህንፃ ከነበረው ህንፃ የእርዳታ ሰራተኞች ብዙ ሰዎችን አውጥተዋል። ሳምንቱን የህንዷ የንግድ መኪና ሙምባይ በጎርፍ ተጥለቅልቃ ነው የከረመችው። የአየር ሁኔታ ተከታታዮች ዛሬ ዝናቡ ቀለል ይላል ብለው ተስፋ አድርገዋል። ዜናው በዚሁ ያበቃል። ክብሯትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ዘገባዎች ያንዱን ለቅምሻ ከዚህ አዘጥቅ መውቻ ወይም ከዚህ ነገሮች ላይ መውቻ የሚለው ኢህአዴግ በትክክል ዘጠና ጀምሮ በጽሁፎችን ይገልጸው ኢትዮጵያ ውስጥ የሌብነት የኪራይ ስብሳዊነት አመለካከት የበላይነት አለ። ያ ማለት ያሸንፋል አደለም ኢህአዴግ መስመር በልማታ ዓይነት መስመር እንደሚሸነፍ የዳሌቱ የቀደሙት አቶ ኤልያስ ግደይ ሁለተኛው ደግሞ አቶ ግዛው ለገሰ ይባላሉ። የሰማችሁትም በቅርቡ የወጣውን የቀን ግብር ተመን ተከትሎ በሀገሪቱ የተለያዩ አካባቢዎች የተነሱትን ተቃውሞዎች አያያዝና እንዲሁም የኢትዮጵያ መንግሥት እወስደዋለሁ ባለው በመፍትሄ አማራጭነት ዙሪያ ከተካሄደ ክርክር የተወሰደ ነው። ለሙሉ ክርክሩ በሁለተኛው አጋማሽ በእሰጥ አገባ ፕሮግራም ጠብቋቸው። አሁን የዕለቱ አብይ ርዕስ፣ ኬንያ በቅርቡ ያካሄደችው ፕሬዝደንታዊ የምርጫ ሂደት ፍትሐዊ አልነበረም ሲል የሀገሪቱ ጠቅላይ ፍርድ ቤት ውጤቱን ውድቅ አደረገ። ምርጫው በድጋሚ እንዲካሄድም ወስኗል። ናይሮቢ የሚገኘው ዘጋቢያችን ገልሞ ዳዊት ዝርዝሩን ይዟል። ነሐሴ 2009 ዓ ም በተካሄደው የኬንያ ፕሬዝዳንታዊ ምርጫ ተቀማጩ ፕሬዚዳንት ወሮ ኬንያታ ማሸነፋቸው በምርጫ ኮሚሽኑ ብታወጅም የተመራጩ ፕሬዝዳንት ተቀናቃኝ የሆኑት ራይላ አሞሎ ኦዲንጋ ውጤቱን እንደማይቀበሉ በማሳወቅ ለሀገሪቱ ጠቅላይ ፍርድ ቤት አቤቱታ አስገብተው ነበር። የዛሬውን የፍርድ ቤቱን ውሳኔ ያስተላለፉት ዳኛ ዴቪድ ማራጋ የሀገሪቱ የምርጫ ቦርድ ፕሬዝዳንታዊ ምርጫውን ህገ መንግስቱ እና የሀገሪቱ የምርጫ ህግ በሚያዙት መሰረት ባለማካሄዱ ውጤቱ ውድቅ ማድረጉን አስታውቀዋል። A declaration is hereby issued that the presidential election held on 8 August 2017 was not conducted in accordance with the Constitution and the applicable law rendering the declared results invalid, null and void. ነሐሴ 2 2009 ዓ ም የተካሄደው ፕሬዝዳንታዊ ምርጫ የሀገሪቱ ሕገ መንግሥትና ሌሎች የሀገሪቱ የምርጫ ሕጎች በሚያዙት መንገድ ባለመካሄዱ የምርጫ ውጤቱ ተሽሯል። ሁለተኛ፣ የምርጫ ውጤት በዚህ አዋጅ በመሻሩ ተመራጭ ፕሬዝዳንት ተብሎ የታወጀው በይፋ እንዲነሳ ተወስኗል። ሦስተኛ፣ የሀገሪቱ ሕገ መንግሥት አንቀጽ 143ና የሀገሪቱ ምርጫ ሕግ በሚያዙት መሠረት የመጀመሪያው ተከሳሽ በስልሳ ቀናት ውስጥ አዲስ ምርጫ በጥንቃቄና ሂደቱ ሊረጋገጥ በሚችልበት መንገድ እንዲያካሂድ ትእዛዝ ተሰጥቶታል። ምርጫውን ማካሄጃ ወጪን በተመለከተ እያንዳንዱ የፖለቲካ ፓርቲ የራሱን ወጪ የሚሸፍንበትን መንገድ ይፈልግ። ዳኛው ማራጋ አክለው ስለ ዛሬው ውሳኔ የኬንያ ሕግ በሚያዘው መሰረት ሙሉ መረጃ በ ሀያ አንድ ቀናት ውስጥ ለሕዝብ ይፋ እንደሚደረግ ገልጸዋል። ነሐሴ ሁለት ተካሂዶ የነበረው የኬንያ ምርጫ በተለይ የፕሬዝዳንታዊ ምርጫ ድምፅ ቆጠራና ውጤቱን ይፋ የማድረጉ አሰራርና ሂደት ተቃውሞ ገጥሞት የነበረ ሲሆን የኡሁሩ ኬንያታ ተቀናቃኝ የሆኑት ራይላ ኦዲንጋ የፕሬዝዳንታዊ ምርጫ ውጤት እየተገለጸ በነበረ ጊዜ በሀገሪቱ ዋና የምርጫ ማዕከል እየተላለፉ የነበሩት ውጤቶች ምርጫ ጣቢያዎች ላይ ካሉት ውጤቶች ጋር እየተስተያዩ አልነበረም ሲሉ ቅሬታ አሰምተው ነበር። ሚስተር ኦዲንጋ የኬንያ ጠቅላይ ፍርድ ቤት ዛሬ ውሳኔውን ከሰጠ በኋላ ባደረጉት ንግግር ዛሬ በአፍሪካ ታላቅ ፍትህ ተፈጸመ ሆነ፣ ብለዋል። ዛሬ በአፍሪካ ዲሞክራሲ ውስጥ ለመጀመሪያ ጊዜ ፍርድ ቤት ፍትሐዊ ያልነበረን የፕሬዚደንታዊ ምርጫ ውጤት እንዲሻር ወስኗል። ይህ ውሳኔ በጣም ታሪካዊ ነው። ይህንን ፍትሐዊ ብያኔ ለኬንያ ሕዝብ የሰጡትን ዳኞች በጣም ላመሰግን እወዳለሁ። የሕግ ጠበቆቻችንንና መረጃ በመሰብሰብ የተባበሩትን የኬንያ ወጣቶችም በዚህ አጋጣሚ በጣም ማመስገን እፈልጋለሁ። እኛ በምርጫ ቦርዱ ላይ አሁን ባለበት አቋሙ ምንም እምነት የለንም። እንዲያውም ብዙዎቹ ከፍተኛ ወንጀል ስለፈጸሙ በሕግ ሊጠየቁ ይገባል እንላለን። ስለዚህ እነዚህ የምርጫ ቦርድ ኃላፊዎች ሕግ ፊት ቀርበው በኬንያ ሕዝብ ላይ ለፈጸሙት አስጸያፊ ተግባር እንዲከሰሱ እንጠይቃለን። የኬንያ የምርጫ ቦርድ ተቀማጩ ፕሬዚዳንት ኡሁሩ ሙይጋይ ኬንያታ ስምንት ነጥብ ሁለት ሚሊየን ድምጽ በማግኘት አሸንፏል ብሎ ውጤቱን ይፋ ማድረጉ ይታወሳል። የኬንያታ ዋና ተቀናቃኝ የሆኑት ራይላ አሞሎ ኦዲንጋ ያገኙት ድምፅ ስድስት ነጥብ ሰባት ሚሊየን በመሆን ተሸንፏል ተብሎ ቢታወጅም ኦዲንጋ ውጤቱን ባለመቀበል አቤቶታቸውን ይዘው ወደ ፍርድ ቤት ሄደዋል። ፕሬዚዳንት ኡሁሩ ኬንያታ የዛሬውን የፍርድ ቤቱን ውሳኔ ከሰሙ በኋላ ውሳኔውን በግል ቢቃወሙም ለመቀበል ግን ዝግጁ መሆናቸውን ገልጸዋል። ዛሬ በተሰጠው ውሳኔ በግሌ አልስማማም፣ ግን አከብረዋለሁ። ፍርድ ቤቱ የራሱን ውሳኔ ያሳልፏል። ማክበር አለብን። በተጨማሪም ኬንያውያን በሙሉ አሁንም በሰላም እንድትነጋገሩ ደግሜ ጠይቃችኋለሁ። እናንተ ዘንድ አንዳች ጥፋት የለም። ሁሌም ጎረቤቶቻችሁ ናቸው። ሁሌም የሚያስፈልጓችሁ ሰዎች ቢኖሩ እነርሱ ናቸው። እኔና ምክትሌ ግን ወደ ህዝብ ተመልሰን ለመወዳደር ዝግጁ ነን። ከፍርድ ቤቱ ውሳኔ በኋላ ብዙ የራይላ ኦዲንጋ ደጋፊዎች ኬንያ ጠቅላይ ፍርድ ቤት ፊት ለፊት ወጥተው ደስታቸውን ሲገልጹ ተስተውለዋል። የኬንያ የምርጫ ህግ በድጋሚ መደረግ ያለበት ምርጫ በ60 ቀናት ውስጥ መከወን እንዳለበት ይደነግጋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ አድማጮች፣ ይህን የኬንያን ፕሬዚደንታዊ ምርጫ ውጤት የሻረው የጠቅላይ ፍርድ ቤት ውሳኔ ለሀገሪቱ የዲሞክራሲ ተቋማት ግንባታ እንዲሁም ለመላው አፍሪካ ምን አይነት አንደምታ ይኖረዋል? የአካባቢ ሰላምና ጸጥታ ትንታኝ ዶክተር መሐሪ ታደለ ማሩን ሄኖክ ሰማግዜር አነጋግሯል። የመጀመሪያው ፍርድ ቤት ያለው ሚና አጉልቶ በአካባቢ እንዲታይ የሚያደረግ ነው። ፍርድ ቤቶች በተለይ ጠቅላይ ፍርድ ቤቶች ወይ የህገ መንግስታዊ ፍርድ ቤቶች የሚባሉት የምርጫና የፖለቲካ ጉዳዮች ላይ ከፍተኛ የዳኝነት አካላት ናቸው እና ትንተናቸውና ዳኝነታቸው ለብዙ ጊዜያት የሚቆዩ መርሆች፣ የህግ መርሆች ወይ ጁሪስ ፕሩደንስ የምንለው የሚወጣባቸው ናቸው። በዚህ ምክንያት የኬንያውም እንደዚሁ ትልቅ አስተዋጽኦ የሚያደርግ ነው የሚሆነው። የወቅቱ የኬንያ ፕሬዚዳንት ኡሁሩ ኬንያታ እንደዚሁም ደግሞ ራይላ ኦዲንጋ ተቃዋሚ ፓርቲ የሰጡትን ምላሽ ብንመለከት፣ ኦዲንጋ ተቃዋሚው ዛሬ ለአፍሪካ ትልቅ ፍትሕ የተገኘበት ቀን ነው ሲሉ፣ ፕሬዚዳንቱ ኡሁሩ ኬንያታ ደግሞ ማሸነፋቸው ተገልጾ የነበረውና ውጤቱ የተሻረባቸው ውሳኔውን በግላቸው እንደሚቃወሙት ገልጸው ነገር ግን ለመቀበል ዝግጁ መሆናቸውን ተናግረዋልና ሁለቱ መሪዎች የሰጡትን ምላሽ ሲመለከቱ ምን አይነት ግንዛቤ አጫረበዎት? በመጀመሪያ እኔም የችሎቱ የነበሩት ክርክሮችና የጠበቃዎቹን ጥያቄዎች ለፍርድ ቤት ያቀረቡት ጥያቄዎች በማይበት ጊዜ ፍርድ ቤቱ ቀድሞም እንዳረገው ሙቱንጋ የሚባሉት የጠቅላይ ፍርድ ቤቱ ዋና ዳኛ በነበሩበት ጊዜ የተወሰነውም ጨምሮ በማይበት ጊዜ እንደዛው የኡሁሩ ኬንያታን ከመራጭነት አጥድቀው ከዛ የበዓለ ስሜቱ ይመጣል የሚል ግምት ነው የነበረኝ። ለምንድን ነው እንደዚህ ያልኩት? የቀረቡት ጥያቄዎች የኬንያው ምርጫ ላይ የነበሩት ጉድሎቶች በሙሉ ቢደመሩም ውጤቱ ይቀይሩታል የሚል ግምት ስላልነበረኝ እና ፍርድ ቤቶች በአጠቃላይ ጁዲሽያል ዲስክሬሽን የሚባለው የዳኝነትም ነጻነት የሚያንጸባርቅ ከፖሊሲም አንጻር ከሕግም አንጻር አይተው አረቢቱ አገሪቱን እንድትረጋጋ በማረቅ ምርጫውን ያጸድቁታል የሚል ግምት ነበረኝ። ስለዚህ ከፍተኛ ድምፅ አግኝተዋል ተብሎ የተወሰነባቸውን ሰው ቅሬታ ሊሰማቸው ሊሰማቸው የሚያስገርም አይደለም። ተከራካሪው ራይላ ኦዲንጋም በተለየ ሀሳብ ቀርበው ቢያነሱም እንደዚሁ የሚገርም ነገር የለውም። የሆነ ሆኖ ሁለቱም ግን ራይላ ኦዲንጋም ወደ ፍርድ ቤት ሄደው መንገድ ላይ የነበሩትን ተከታዮቻቸው ረብሻ ሊያነሱ የሚችሉትን ወደ ፍርድ ቤት ነው መሄድ ያለብን ብለው መወሰናቸው ትልቅነታቸው ነው የሚያሳየው። የኬንያ የፍትህ ስርዓት፣ የፖለቲካ ስርዓት፣ የፖለቲካ መሪዎች እና ተከታዮቻቸው የሲቪላይዝድ ወይ የመሰልጠን ደረጃቸው ከፍ እንዳለ የሚያሳይ ነው። ሁለተኛው ደግሞ በዓለም አቀፍ ደረጃም ተቀባይነታቸው ይጨምራል። በሌላ በልኩ መሪዎቹም እንደዚሁ በኬንያታም የፍርድ ቤት ውሳኔ ተቀብለው መሄዳቸው የመሰልጠናቸው ምልክት መሆኑ የማያጠራጥር ነው። ከዚህ አንጻር ሲታይ ኬንያ በአካባቢያችን ካሉት ሀገሮች ከምርጫ ጋር በተያያዙ የሚነጡትን ችግሮች ከመፍታት አንጻር ትልቅ እርምጃ እንደሄደች እና በቀላሉ የማይቀለበስ የፍርድ ቤትም ነጻነት ያረጋገጠች መሆኗን የሚያሳይ ነው። ለመጀመሪያ ጊዜ ነው በአካባቢያችን የጠቅላይ ፍርድ ቤት ውሳኔ የነበረው የምርጫ ውጤት በመሰረዝ እንደገና ምርጫ ነው የወሰነበት ጊዜ። አጠቃላይ የሆነ አህጉራዊ አንድምታውን እንመልከት። የኬንያ ጠቅላይ ፍርድ ቤት ያሳለፈው ውሳኔ ኢትዮጵያ ለምሳሌ ከሁለት ዓመት ባነሰ ጊዜ ውስጥ ምርጫ ታካሄዳለች፣ ሩዋንዳ በቅርቡ ምርጫ አካሄዳለች፣ ኮንጎ ብራዛቪልም ሆነ ኪንሻሳ መሪዎቹ እንደገና ለሶስተኛ ጊዜ የተመረጡበት ደግሞ ለመመረጥ የሚያስቡበት ሁኔታ ነው ያለው። በአጠቃላይ እንደሆነ ለአፍሪካ የምርጫ ሂደት ያለው አንድምታ ምንድን ነው? የኬንያው ሂደት አንደኛው የሚመስለኝ ፍርድ ቤቶች እንደሚገመቱት በፖለቲካ ጉዳዮች ላይ በሚፈጠሩ ሙግቶች ቦታ የሌላቸው እንዳልሆኑ የሚያሳይ ነው። ፍርድ ቤቶች ሀገርን በማረጋጋት የሚፈጠሩትን ልዩነቶች ወደ ሁከት እና ችግር ሳይሄዱ በችሎት ውስጥ እነዚህ ችግሮች መፍታት የሚቻልበት ስልጡን የሆነ አሰራር የሚያሳዩ የማስተካከያ መስመሮች እንደሆነ የሚያሳይ ስለሆነ ሚናቸው የጨመረ እንዲሄድ የሚያሳይ ምሳሌ ሆኖ ይወሰዳል የሚል እምነትም ተስፋም አለ። ከዚህም በተጨማሪ ዳኞች በተለይ ጠቅላይ ፍርድ ቤት በእንደዚህ አይነት ጉዳዮች የመወሰን ስልጣን በተሰጠባቸው ሀገሮች በህገ መንግስታቸው ውስጥ ስልጣን በተረጋገጠባቸው ሀገሮች ውስጥ የዳኞች ሚና ከፍ ያደርጋል፣ እንደዚሁ ብርታት ይሰጣል የሚል ተስፋ አለ። በአጠቃላይ ግን የአፍሪካ ሀገሮች ፖለቲካ ለፖለቲከኞች እና የፖለቲካ ሀይሎች ብቻ የሚተው መሆን እንደሌለበት የሚያሳይ ከፖለቲካ ሀይሎች በተጨማሪ የዴሞክራሲ ተቋሞት ተቋማት ተብለው የሚጠሩት ፍርድ ቤቶችን ጭምር ትልቅ ሚና እንዳላቸው የሚያሳይ ነው። ትልቅ የሆነ እንድምታ ይኖረዋል ብዬ ተስፋ አደርጋለሁም አምናለሁም። ዶክተር መሀሪ ታደለ ማሩ በአፍሪካ ጉዳዮች በተለይ በሰላምና በጸጥታ ጉዳዮች ተንታኝ ናቸው። ለሰጡኝ ማብራሪያ አመሰግናለሁ። እጅግ በጣም አመሰግናለሁ ና ዜናዎች ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የዩናይትድ ስቴትስ ኮንግረስ ለ2018 በሚያጸድቀው በጀት ለሰብዓዊ እርዳታና ከምግብ ዋስትና ጋር የተያያዙ ፕሮግራሞች በቂ ገንዘብ እንደሚመድብ እርግጠኛ ነኝ ይላሉ የዩኤስኤአይዲ አስተዳዳሪ ማርክ ግሪን። በፕሬዝደንት ዶናልድ ትራምፕ የቀረበው ረቂቅ በጀት የዩናይትድ ስቴትስ ዓለም አቀፍ የልማት ተራዶ ድርጅት የዩኤስኤአይዲን በጀት በከፍተኛ ሁኔታ የቀነሰ መሆኑ ይታወቃል። የጠቅላይ ሚኒስትር ኃይለማርያም ደሳለኝ ልዩ መልእክተኛ አምባሳደር ብርሃነ ገብረ ክርስቶስ እንደገለጹት ማርክ ግሪን ከኢትዮጵያው መሪ ጋር ባደረጉት ውይይት ድጋፉ እንደሚቀጥል አረጋግጠዋል። እስክንድር ፍሬው ተከታዩን ዘገባ አስተላልፏል። በዶናልድ ትራምፕ አስተዳደር የተሾሙት የመጀመሪያው የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ አስተዳዳሪ ማርክ ግሪን ኃላፊነት የተረከቡት ለኮንግረስ የቀረበው ረቂቅ በጀት በሂደት ላይ ባለበት ወቅት ነው። ይህ ረቂቅ በጀት ደግሞ ለዩኤስኤአይዲ የተመደበው የገንዘብ መጠን በከፍተኛ ሁኔታ መቀነሱን አመልክቷል። አስተዳዳሪው ማርክ ግሪን ለአሜሪካ ድምፅ ሲናገሩ ግን በኮንግረስ የሚጸድቀው በጀት በኢትዮጵያ ለሚካሄዱት አይነት የአስቸኳይ እርዳታና የምግብ ዋስትና ስራዎች በቂ ገንዘብ እንደሚመደብ እርግጠኛ መሆናቸውን አስረድተዋል። የአሜሪካ ሕዝብ ሁሌም ድጋፍ ከሚያስፈልጋቸው ጋር እንደሚቆም እርግጠኛ ነኝ። ይህ በታሪካችን ያለ ነው። ስለዚህ ድርቁና ማናቸውም አስቸኳይ ቀውስ ሲከሰት አዛኝ የሆኑ አሜሪካውያን ሁሌም የእርዳታ እጃቸውን ይዘረጋሉ። ሁልጊዜም ደግሞ ሰዎች ራሳቸውን እንዲችሉ የምናግዝባቸው መንገዶች እንፈልጋለን። እያንዳንዱ የሰው ፍጡር ራሱን መምራት የሚችልበት ችሎታ ይፈልጋል እና እኛም በትንሹ ከዛ አንጻር መርዳት ከቻልን ያንን ማድረግ እንፈልጋለን። ስለዚህ በኮንግረስ በሚጸድቀው በጀት እየሰራን ያለነው ሥራ ለመቀጠል የሚያስችለውን ገንዘብ ማግኘት እንችላለን። በዚያ በጣም እርግጠኛ ነኝ። አሜሪካ እንደዚህ በኢትዮጵያ ለምታካሄዳቸው የምግብ ዋስትና ፕሮጀክቶች ገንዘብ መመደቧ ምን ሊጠቅማት እንደሚችል የተጠየቁት አስተዳዳሪው ተከታዩ መልሰዋል። አንደኛ ብሔራዊ የጸጥታ ጥቅም አለን። አለመረጋጋትና ተስፋ መቁረጥ አሸባሪዎች ዘወትር የሚጠቀሙባቸው ሁኔታዎች እንደሆኑ እናውቃለን። ሁለተኛ የኢኮኖሚ ጥቅም አለን። ገበያ እንፈልጋለን፣ አጋሮች እንፈልጋለን፣ ምርቶቻችንን የሚጠቀሙ ሰዎች እንፈልጋለን። በሌላ በኩል ደግሞ ይህ የአሜሪካውያን እሴቶች መገለጫ ነው። ፊድ ደ ፊውቸርን በተመለከተ ለረሃብ ምላሽ የመስጠቱ ሁኔታ ብቻ አይደለም ያለው ሰዎች ራሳቸውን እንዲረዱ የማገዝም ጉዳይ ጭምር ነው። በፕሬዝዳንቱ የቀረበው ረቂቅ በጀት ቅነሳ ቢያሳይም የአስቸኳይ ጊዜ እርዳታና የምግብ ዋስትና ጉዳዮች ሽላ እንደማይባሉ አስተዳዳሪው እርግጠኛ ናቸው። በኢትዮጵያ የዩኤስኢአይዲ ዳይሬክተር ሌስሊ ሪድም ይህንኑ ያለቃቸውን ሀሳብ አጠናክረዋል። የምናውቀው ነገር ቢኖር አስተዳዳሪው በንግግራቸው እንደጠቀሱት ዴሞክራቶችም ሆኑ ሪፐብሊካኖች ዓለም አቀፍ የምግብ ዋስትና አዋጅ የተሰኘውን ረቂቅ ደግፈው አሳልፈዋል። ስለዚህ በዓለም ደረጃ ላለው የምግብ ዋስትና ጉዳይ ያለው ቁርጠኝነት ሁለቱም ብሔራዊ የፖለቲካ ፓርቲዎቻችን የሚያምኑበት ነው። እናም ለሌሎች ዘርፎች በረቂቅ በጀቱ ላይ የተመደበው ገንዘብ አነስተኛ ቢሆንም እንኳን ለእነዚህ እንቅስቃሴዎች የተሟላ በጀት እንደሚመድቡ ተስፋ እናደርጋለን። እናም የአሜሪካ ኮንግረስ እንደ ጎርጎረሳውያን አቆጣጠር ለ2018 የሚያጸድቀው በጀት የአስቸኳይ እርዳታና የምግብ ዋስትና ፕሮግራሞችን የሚያስቀጥል እንደሚሆን የዩኤስአይዲ ኃላፊዎች እምነት ነው። ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር የተወያዩት የዩኤስአይዲ አስተዳዳሪ ማርክ ግሪን ይህንኑ ማረጋገጣቸውም ተገልጿል። በውይይቱ ላይ የተገኙትና እስከ ቅርብ ጊዜ ድረስ የጠቅላይ ሚኒስትሩ ልዩ መልእክተኛ ሆነው ያገለገሉት አምባሳደር ብርሃነ ገብረ ክርስቶስ ይህንኑን ያንጸባረቁት እርግጥ ነው በአሜሪካ መንግስቱ በኩል ካለው የዓለም ሁኔታ ጋር ካሉ ሁኔታዎች ጋር ተያይዞ አንዳንድ የባጀት ማስተካከያዎች እያደረጉ ነው ያሉት። እንደዚሁም ደግሞ ዓለም ውስጥ ትብብር የሚፈልጉና እርዳታ የሚፈልጉ ሀገሮች በቁጥሩም በዛ ያሉ ናቸው። ለምሳሌ በድርቅ ከተወሰደ አካባቢያችን ውስጥ ደቡብ ሱዳን አለ፣ ሶማሊያ አለ፣ የመን አለ፣ ብዙ አካባቢዎች አሉ እርዳታ የሚፈልጉ የባሰ እርዳታ የሚፈልጉ። እንደዚሁም ቀውስ ያለባቸው ጦርነት ያለባቸው አካባቢዎች አሉ እርዳታ የሚፈልጉ። እነዚህ ሁሉ እርዳታ መስጠት ያስፈልጋል። ከትልቆቹ ሀገሮች እንደ አሜሪካ አይነቶቹ በእኛ በኩል ይሄ መቀነሱ እርግጥ ነው ያሳስባል። የሆነ ሆኖ ግን በጣም ያሳስበን ጉዳይ አይደለም። አንደኛው በኢትዮጵያና በአሜሪካ መካከል በጣም ጥሩ ወዳጅነትና ግንኙነት አለ። በብዙ ነገሮች ላይ የተመሰረቱ ጥሩ ወዳጅነት አለ። ሁለተኛው ኢትዮጵያ ለምታገኛቸው የውጭ እርዳታዎች የሚሆኑ ትብብሮች ገንዘቡ በደንብ ነው ስራ ላይ የሚውለው። ስለዚህ በአሜሪካ የሚሆን በሌሎች ወዳጆቻችን አንደኛ ኢትዮጵያ ውስጥ ቢገባው ገንዘብ ድህነት እንደሚቀርፍ ሀገር እንደሚገነባ ስለሚታወቅ ትብብሩ ደረጃው እንኳ ገንዘባቸውን እንኳን በአጠቃላይ ባጀታቸውን ቢቀንሱ ኢትዮጵያ ላይ ቀንሱ አይቀንሱም። የአሁኑ የነበሩት የስራ ኃላፊውም የአሜሪካ ልኡክም ያረጋገጡትና ያስቀመጡት ነገር አንዱ ይሄንን ነው። ስለዚህ ትብብሩ ቀጣይ ነው። አሜሪካም ከኢትዮጵያ ጎን የምትሰለፍ ነች። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ አስተዳዳሪ ማርክ ግሪን በኢትዮጵያ ሶማሌ ክልል በመገኘትም በአገራቸው የሚደገፉ ፕሮጀክቶችን ተመልክተዋል። የኢትዮጵያ ጉብኝታቸውን አጠናቀው ዛሬ ከመመለሳቸው በፊትም ትናንት ከጋዜጠኞች ጋር ተገናኝተዋል። በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የመጨረሻው የዜና ትንታኔ ርዕስ ወዲህ ወደ ዋሽንግተን ያመጣናል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የፌዴራሉን የአስቸኳይ ጊዜ በጀት ለመቀነስ ሐሳብ ማቅረባቸውን የአስተዳደር ባለሥልጣኖች ደግፈውታል። ባለሥልጣኖቹ ፌዴራል ባጀት የመቀነሱን ሐሳብ የደገፉት ደቡባዊቷ ክፍለ ግዛት ቴክሳስ በታሪኳ ያልታየ የጎርፍ መጥለቅለቅ ባስከተለው ችግር ምክንያት እየታገለች ባለችበት በአሁኑ ወቅት ነው። የዋይት ሀውስ ቤተ መንግሥት እንደሚለው ፕሬዚደንቱ ባወጡት የአስቸኳይ ጊዜ ባጀትን የመቀነስ ሀሳብ መሠረት ላልተጠበቀ ቀውስ በቂ በጀት ይኖራል። በሌላ በኩል ፕሬዚደንቱ በግላቸው አንድ ሚሊዮን ዶላር ከባድ አውሎ ነፋስ የተቀላቀለበት ብርቱ ዝናብ ላስከተለው ጉዳት እርዳታ ለመስጠት ቃል መግባታቸውን ዋይት ሀውስ ቤተ መንግሥት ጨምሮ ገልጿል። ላአዲስ አሆክ ያጠናቀረችውን ዘገባ አዳነች ፍሳሐየ ታቀርባለች። ዛሬ ሂውስተን ከተማ ላይ የማዳን ተልኮ ስራ ቀጥሏል። ከባዱ ዝናብ ወደ ሉዊዚያና ያመራ ቢሆንም በአንዳንድ ደቡባዊ ቴክሳስ የጎርፍ መጥለቅለቁ እንዳለ ነው። የዋይት ሀውስ ቤተ መንግሥት ዛሬ በገለጸው መሰረት አንድ መቶ ሺህ የሚሆኑ መኖሪያ ቤቶችና ህዝባዊ መሰረተ ልማቶች ሰለባ ሆነዋል። የዋይት ሀውስ አገር ውስጥ ደህንነት ጉዳይ አማካሪ ታምቦሰርት ያብራራሉ አንዳንድ ሆስፒታሎች ጉዳት እንደደረሰባቸው አይተናል። ጉዳዩን ስትከታተሉ ከቆያችሁት አብዛኛዎቻችሁ አይታችሁቷል። የፌዴራሉን እርዳታ የሚያስተባብሩት የጤና ጥበቃና የሰብአዊ አገልግሎት ሚኒስቴርን የመሳሰሉት መስሪያ ቤቶች ለሚያስፈልገው እርዳታ ጥሪት እያቀረቡ ናቸው። በሰባት ሺህ የሚገመቱ በሽተኞች ቴክሳስ ውስጥ የተሻለ ሕክምና ለማግኘት ወደሚችሉባቸው ሆስፒታሎች ይወሰዳሉ። ታምበሰርት ትራምፕ ለፌዴራሉ የአስቸኳይ ጊዜ አስተዳደር የሚመደበውን ባጀት ለመቀነስ ያቀረቡትን ሀሳብ ክፍለ ግዛቶች በፌዴራል ገንዘብ የመተማመኑን ዝንባሌ ለመቀነስ ዓላማ ነው በማለት ተከላክለዋል። ቴክሳስ ከሌሎች ክፍለ ግዛቶች ብዙ ረድኤት እያገኘች ነው ሲሉም አክለዋል። ሀያ ስምንት የሚሆኑ የመድን ሰራተኞች ቴክሳስ ላይ እየሰሩ መሆናቸውንና ከተለያዩ አስራ ስድስት ክፍለ ግዛቶች የተላኩ ያሉበት ግብረ ኃይል እንዳለ አውቃለሁ። ይህም ትልቅ እንቅስቃሴ ነው። በሌላ በኩል ደግሞ ፕሬዚዳንቱ በግላቸው አንድ ሚሊዮን ዶላር እንደሚለግሱ የዋይት ሀውስ ቤተ መንግስት ቃል አቀባይ ሴራ ሀከቢ ሳንደርስ ገልጸዋል። ዶናልድ ትራምፕ ለመለገስ ቃል ይገባሉ እንጂ በተግባር አይሰጡም የሚል እምነት መኖሩን መሰረት በማድረግ ከጋዜጠኞች ለቀረበው ጥያቄ ቃል አቀባይዋ ሲመልሱ እናንተ ስለዚህ ጉዳይ በሚገባ ስለምትከታተሉ ስለተሻለ እርዳታ አሰጣጥ የምታቀርቡት ሀሳብ ካለ ከእናንተ ለመስማት እንደሚፈልጉ ፕሬዚዳንቱ ገልጸዋል ሲሉ ተሳልቀዋል። አድማጮች ዘገባዎቻችንን አጠናቅናል። በዓለም ዙሪያ የምትገኙ የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አልአድሃ በዓል አደረሳችሁ። አላሁ አክበር አላሁ አክበር። አንድ ሺ አራት መቶ ሰላሳ ስምንተኛው የኢድ አልአድሃ በዓል ዛሬ በመላው ዓለም በሚገኙ የእስልምና እምነት ተከታዮች ዘንድ በድምቀት ተከብሮ ውሏል። በዓሉ በኢትዮጵያም በደመቀ ስነ ስርዓት ተከብሮ ውሏል። እዚህ ዩናይትድ ስቴትስ ዋሽንግተንና አካባቢዋ የሚገኙ የእምነቱ ተከታዮችም ዛሬ ጠዋት በታላቁ መስጊድ በዓሉን አክብረዋል። ለሶላት እንደተሰባሰቡም የፈርስት ሂጂራ የኢትዮጵያ ማህበረሰብ ኢማም ሼክ ሀሊድ ሞሐመድ ዑመር ቡራኬ ሰጥተዋል። አላሁ አክበር አላሁ አክበር አላሁ አክበር لا إله إلا الله الله أكبر الله أكبر ولله الحمد بعدك على بعلم لا يعلو مؤمنان إن دزيهم يلوم يعلو مؤمنان إن كان الله سبحانه وتعالى لذي لا عيد الأضحى بسلام على الرسالة يمل الملك على الله سبحانه وتعالى يهنن عيد يسلام يبركتنا يا خير يا الله سبحانه وتعالى يا قلن يا عيد ما من يا وكو يا ابراهيم ويم ابراهام عليه السلام فلق بمكتل بالتو مسوات النت منك عيدنا عيد الله سبحانه وتعالى نبي الله ابراهيم يا عند لجاتشون بمسوات النت زوت لجو بلاي الله هنغيتاون اندم يود لجون لَمَسْوَاتَ سوات النتباك الرببت الله سبحانه وتعالى قرط اني أية يعني اللج الله سبحانه وتعالى اي رولت كذا قزي جمرو يا ما الله جمل ራሳቸውን በመብላት እንደዚሁም ደግሞ ለምእመናንም ለተቸገሩትም በመስጠት በእለቱ የአላህን ውዴታ የሚከጅሉበት እና እንደዚሁም ደግሞ ለአላህ ለጌታቸው ጽናታቸውን የሚያሳዩበት እለት ነው። ይሄ እንግዲህ አላህ ሱብሓነሁ ወተዓላ ትልቅ ዒድ ነው። በዓለም ውስጥ ያሉት ሐጃጆች ደግሞ ምእመናን ሐጅን ሄደው የአላህን ሱብሓነሁ ወተዓላ ቤት ጎብኝተው ሚና ደርሰው ድንጋይ ከወረወሩ በኋላም ደግሞ የሚከበርም ዒድ በመሆኑ እጥፍ ድርብ ያደርገዋል አላህ ሱብሓነሁ ወተዓላ። ይህንን ዒድ የሰላም የእኩልነት እንደዚሁም የደግነት ዒድ አላህ ሱብሓነሁ ወተዓላ እንዲያደርግልን በድጋሚ እየተመኘሁኝ አላህ ሱብሓነሁ ወተዓላ አገራችንንም አለማችንንም ሰላም እንዲያደርግልን ጌታችንን አላህን ሱብሓነሁ ወተዓላ እየተማጸንኩኝ معنى من لا أتقى لاي لدو درسنا يا الله ان اندى كجلبتم كرينا كرباله الله اكبر الله اكبر الله اكبر لا اله الا الله الله اكبر الله اكبر ولله الحمد والسلام عليكم ورحمه الله وبركاته يا فرست هجره يا ايتوبيان المهابره سب امام ሼህ ሀሊድ መሐመድ ዑመርን እናመሰግናለን እኛም ኢድ ሙባረክ እንላለን። ይህን የዛሬውን የኢድ አላድሃ በዓል ለማክበር ሁለት ነጥብ ሦስት ሚሊዮን ሙስሊሞች የአምስቱን ቀናት የሐጅ ጉዞ ለማጠናቀቅ መካ መገኘታቸውን ሳውዲ አረቢያ አስታውቃለች። የዘንድሮውን ዓመታዊ የሃይማኖት በዓል ለማክበር የተሰባሰቡትን በሚሊዮን የሚቈጠሩ ምእመናን ደህንነት ለመጠበቅ ደግሞ ከአንድ መቶ ሺህ በላይ ወታደሮች የተመደቡ ሲሆን በታሪክ ለመጀመሪያ ጊዜ ደግሞ ሴቶች መካ ከተማ በተቋቋመው የአስቸኳይ እርዳታ ጥሪ መስጫ ማዕከል ውስጥ ከወንዶች እኩል እንዲሰሩ ተደርጓል። በአራ አልሸዋቢ አንዷ ናት። ጥሪ ደርሶናል። ከየት አካባቢ እንደተደወለ አጠራለሁ ከዚያ በኋላ ጥሪውን ማን እንዳደረገ ጠይቄ ጉዳዩ በቀጥታ ወደሚመለከተው ክፍል በአስቸኳይ አዛውራለሁ። በተለይ ደግሞ ጥሪው አስቸኳይ የእሳት አደጋን የተመለከተ ወይም የአምቡላንስ አገልግሎት የሚያስፈልገው ከሆነ ቅድሚያ ይሰጠዋል። በሳውዲ ሴቶችን ቀስ በቀስ ከወንዶች እኩል በተለያዩ ቀድሞ በተከለከሉ የሥራ መስኮች ማሳተፍ ዛሬ መጀመሩ አስደሳች ዜና መሆኑን የእምነቱ ተከታዮች ይናገራሉ። ቶፊቅ ዩሱፍ ለበዓሉ ባበረከተው ሙዚቃ ላብቃ። ኢድ ሙባረክ። እንደገና የተክቢራው ድምፅ ጎልቶ የተጣራ የደስታን መንፈስ በሁላችን ዘራ፣ በአንድነት ይቅረብ ዘመድ ጎረቤቱ፣ ይህኑ ባህላችን። የቶፊቅ ዩሱፍ ዜማ ጥሩ መልእክት ያዘለነው። እናመሰግናለን። አድማጮች፣ አሁን ወደ ቀዳሚው የምሽቱ ቅንብር እናልፋለን። ኢትዮጵያ በጋዜጦች አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ሕገወጥ ንጥረ ነገር ለአትሌቶች የሚሸጥ ፋርማሲን ዘጋች። አዲስ የግብር ፖሊሲ አነስተኛ ነጋዴዎችን አስመረረ። ኢትዮጵያ ለውጭ መዋለ ነዋይ ፍሰት ምቹ መሆኗ ተገለጸ። የሚሉት ርዕሶች ነው። በዛሬው ቅንብራችን የምንመለከተው ኢትዮጵያ ውስጥ የታገደ ንጥረ ነገር ለአትሌቶች ይሸጥ የነበረ መድኃኒት መሸጫ መደብር እንደተዘጋና ምርመራ እየተካሄደበት እንደሆነ ጸረ ህገ ወጥ መድኃኒት ባለሥልጣኖች ገልጸዋል ሲል የዋሽንግተን ፖስት ጋዜጣ ድረገጽ ዘግቧል። እስካሁን ባለው ጊዜ በተደረገው ምርመራ መሰረት የመድኃኒት መሸጫ መደብሩ ኢፒኦ የተባለውን የአትሌቶችን ጉልበት የሚያጠናክር ንጥረ ነገርን ሲሸጥ እንደቆየ መረጋገጡን የኢትዮጵያው ጸረ ህገወጥ መድኃኒት መስሪያ ቤት ማረጋገጡን፣ ሙሉ ምርመራ እስከሚደረግበት ጊዜ ድረስም የንግድ ፈቃዱ እንደተነጠቀ ዘገባው ገልጿል። የኢትዮጵያ የስፖርት ሚኒስቴር ቅድሚያ ምርመራ ያካሄደው ዘ ጋርዲያን የተባለው ብሪታንያ የሚታተም ጋዜጣና ኤአርዲ የተባለው የጀርመን ስርጭት መድኃኒት ቤቱ የታገደ ንጥረ ነገር ለአትሌቶች እንደሚሸጥ ካጋለጡ በኋላ መሆኑን ዘገባው አክሏል። የኢትዮጵያው የስፖርት ሚኒስቴር በመድኃኒት መሸጫው መደብር ምርመራ ሲያካሂድ የታገደው ንጥረ ነገር እንደተገኘበት ገልጿል። በተዘጋው መድኃኒት ቤትና ሌሎች በተመሳሳይ ተግባር የሚጠረጠሩ የንግድ ቤቶች ላይ ጥብቅ ምርመራ እየተካሄደ በመሆኑ ገና ከባድ እርምጃ ሊወሰድ እንደሚችል የኢትዮጵያ ጸረ ሕገ ወጥ መድኃኒት ጽሕፈት ቤት ስራ አስኪያጅ አቶ መኮንን ይደርሳል እንደገለጹ ዋሽንግተን ፖስት ጋዜጣ ላይ የወጣው ዘገባ አውስቷል። የኢትዮጵያ ሕግ ጸረ ሕገ ወጥ መድኃኒት ደንቡን የጣሱ ሰዎች አትሌቶችም ጭምር በወንጀል እንዲከሰሱና በእስራት እንዲቀጡ ያዛል ሲል ዘገባው አክሏል። ዘጋርዲያን ድረገጽ ደግሞ የኢትዮጵያ መንግስት በረድኤት ላይ መተማመንን ለማስወገድ ያወጣው አዲስ የግብር ክፍያ ደንብ ተቃውሞ ማስነሳቱን ጠቁሟል። ከአዲስ አበባ ወጣ ብሎ በሚገኘው ቡራዩ ከተማ አቶ መላኩ አብዱላ እና ቤተሰባቸው ኪዮስክ ከፍተው መሰረታዊ አስፈላጊነት ያላቸውን ነገሮች በመሸጥ ሲተዳደሩ ቆይተዋል። ይሁንና መንግስት ባለፈው ወር የግብር ክፍያውን በ300 ከመቶ ከፍ ካደረገው በኋላ ሱቁን ከመዝጋት በስተቀር ሌላ አማራጭ የለኝም ማለታቸውን ድረገጹ ጠቅሷል። ካለፉት ሁለት ዓመታት ወዲህ ተቃውሞ ሲካሄድበት በቆየው ኦሮሚያ ክልል አንዳንድ ቦታዎች የግብር ዋጋ ከፍ ማለቱ ቁጣ ማስከተሉን ድረገጹ ገልጿል። ካለፈው አስርተ ዓመት አንስቶ የሀገሪቱ ኢኮኖሚ በፍጥነት አድጓል። የሀገሪቱ መንግስት ዩኒቨርሲቲዎችን፣ መንገዶችን፣ ክሊኒኮችንና የመብራት ኃይል ማመንጫ ግድቦችን ለመገንባት ብድሮችን እርዳታዎችንና ከግብር የሚገኝ ገቢን ተጠቅሟል። የሀገሪቱ ባጀት ከአጠቃላይ የሀገሪቱ ዓመታዊ ምርት ጋር በሚመጣጠን መልኩ ከፍ ብሏል ሲል ዘ ጋርዲያን ድረገጽ ላይ የወጣው ጽሑፍ አውስቷል። የኢትዮጵያው ገዢ ፓርቲ በሀገሪቱ እድገት በማምጣት የሕፃናት ሞት እንዲቀንስ በማድረግ የሰዎች አማካኝ ዕድሜ ከፍ እንዲል በማስቻሉ ይሞገሳል። ነገር ግን ዲሞክራሲያዊ መብቶችን በመጨቆን በአስተዳደር ጉድለት በሙስና መስፋፋትና አሁን ባወጣው የግብር ሕግ ይነቀፋል ይላል ጽሁፉ። ቡራዩ ከተማ ላይ ያለው የገቢ መስሪያ ቤት ምክትል ኃላፊ አቶ ሳሙኤል ታደሰ አዲሱ የግብር ግምገማ የንግድ ባለቤቶችን ያስደነገጠው መንግስት ለሰባት ዓመታት ያህል ግምገማ ሳያካሄድ በመቆየቱ ነው ማለታቸውን ድረገጹ ጠቅሷል። ብሸፍቱ ከተማ ላይ በአነስተኛ ንግድ ይተዳደር የነበረው ነጋዴ መክፈል ካለበት ግብር አራት እጥፍ ይሆናል ያለው አስራ ሶስት ሺ ብር እንዲከፍል በመጠየቁ በንግድ ፈቃድ ከመስራት ይልቅ ከቦታ ቦታ እየተዘዋወርኩ መስራት ይሻለኛል ማለቱን በጋርዲያን ጋዜጣ ድረገጽ አስነብቧል። የብሪታንያ የዜና ስርጭት ቢቢሲ ድረገጽ ላይ የወጣ ጽሑፍ በበኩሉ ከመላ አፍሪቃ ትልቁ ስለተባለው በሐዋሳ ስላለው የኢንዱስትሪ ፓርክ ይዘረዝራል። በብዙ ሺህ የሚቆጠሩ አብዛኞቹ እንስት የጨርቃጨርቅ ሠራተኞች የአንድ የሥራ ፈረቃ አብቅቶ በሌላ ከመተካቱ በፊት አንድ ላይ በህብረት ሆነው የኢትዮጵያ ብሔራዊ መዝሙር እንደሚዘምሩ የቢቢሲው ጋዜጠኛ ጠቁሟል። የሐዋሳው የኢንዱስትሪ ፓርክ ስራ ከጀመረ ስድስት ወራት ሲሆን አስር ሺህ ሰዎች ተቀጥረው ይሠራሉ። ለወደፊቱ ለ60 ሺህ ሰዎች የሥራ ዕድል እንደሚከፍት ይታመናል። ለስድስት ወራት ያህል ሰልጥና በኢንዱስትሪው ማዕከል ስራ የጀመረች የ20 ዓመት ዕድሜ ወጣት ክፍያው ብዙ ማያረካም ሆኖም ይህ የገንዘብ ጉዳይ አይደለም። ዋናው ነገር በመላ ሀገሪቱ እኔን ለመሳሰሉት ሰዎች የሥራ ዕድል የመፍጠሩ ጉዳይ ነው ማለቷን ዘገባው ጠቅሷል። ሠራተኞቹ ለወደፊት የራሳቸውን የንግድ ቦታ ለመክፈት ዕድል ይሰጠናል በሚል ብሩህ ተስፋ እንደሚያንጸባረቁ ጽሑፍ አውስቷል። በሀገሪቱ ዙሪያ ሌሎች በርካታ የኢንዱስትሪ ፓርኮች እየተቋቋሙ መሆናቸውንም የቢቢሲው ድረገጽ አክሏል። እንደ አውሮፓ አቆጣጠር እስከ 2050 ዓ ም ባለው ጊዜ ውስጥ የአፍሪቃ ሕዝብ ብዛት በእጥፍ ይጨምራል ተብሎ እንደሚገመትና ለወጣት የስራ ኃይል የስራ ዕድል ለመክፈት ወሳኝ እንደሚሆን ዘገባው ገልጿል። የኢትዮጵያ ሕዝብ ቁጥር በዓመት በአምስት ከመቶ እየጨመረ በመሄዱ በየዓመቱ ወደ አንድ ሚሊዮን የሚጠጋ የስራ ዕድል መክፈት ይኖርብናል ሲሉ የኢትዮጵያ ጠቅላይ ሚኒስትር ልዩ አማካሪና የኢትዮጵያ የኢንዱስትሪ አብዮት ቀያሽ የሆኑት ዶክተር አርከበ ዕቁባይ መናገራቸውን ጽሑፉ ጠቅሷል። የህዝብ ብዛት ከፈጣን የኢኮኖሚ እድገት ጋር ከተያያዘ ተግዳሮቶች ብቻ ሳይሆን እድልንም ይከፍታል። ኢትዮጵያ ለመጻኢው እድሏ ነው እየገነባች ያለችው። የኢንዱስትሪው ፓርኮችን ብቻ ሳይሆን ተመጣጣኝ ዋጋ የሚያስከፍሉ የኮንዶሚኒየም ህንፃዎችን እየገነባች ነው። አዲስ የብሔራዊ መንገዶች መረብና ወደ አጎራባች ጅቡቲ የሚያመራ የኤሌክትሪክ የባቡር ሀዲድንም እየገነባች ነው። የሐዋሳ ኢንዱስትሪ ፓርክ ሲመረቅ 18 ኩባንያዎችን የሚወክሉ በፓርኩ መዋዕለ ንዋይ እያፈሰሱ 11 የውጭ ሀገራት ተወላጆች እንደተገኙ ቢቢሲ ድረገጽ ላይ የወጣው ጽሑፍ ጠቁሟል። ከሰሃራ በመለስ ባሉት የአፍሪካ ሀገሮች ለአንድ ዓመት ያህል ስናጠና ከቆየን በኋላ ኢትዮጵያን መረጥን ሲሉ ቢል መክሬት የተባሉ የፒቪኤች የአቅርቦት ሰንሰለት ኃላፊ መናገራቸውን ጽሑፉ አውስቷል። ኢትዮጵያ ውስጥ አንጻራዊ የሆነ መንግስታዊ መረጋጋት ስላለ ሕብረተሰቡ ሰላማዊ በመሆኑ የተረጋጋ የፖለቲካ ሁኔታ ስላለ የሕዝቡ ብዛት ደግሞ አንድ መቶ ሚሊዮን በመሆኑ የስራ ኃይል ርካሽ በመሆኑ ለማዕለ ነዋይ ምደባ ተመራጭ ቦታ ነው ሲሉ ውክሲ ግሩፕ የተባለው ኩባንያ ዋና ሥራ አስኪያጅ ያንግ ናንግ ማስረዳታቸውን ድረገጹ ላይ የወጣው ዘገባ አስነብቧል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። በሁለተኛው አጋማሽ የሚቀርበው የመጨረሻው ቅንብር ላይ ደርሰናል። ክርክር በሰሞንኛው የኢትዮጵያ ጉዳዮችና አሻግረው ሊወሰዱ በሚችሉ መንገዶች ዙሪያ በቅርቡ ይፋ የተደረገው የቀን ግብር ግምት ተከትሎ በአገሪቱ የተለያዩ አካባቢዎች የተነሱትን ተቃውሞዎችና አያያዝ በአንድ ጎራ የኢትዮጵያ መንግስት ደረስኩበት ያለውንና በመፍትሄ አማራጭነትም እወስደዋለሁ ያለውን ደግሞ በሌላው ለመገምገምና የሁለት ወገን ሀሳቦችን የሚመለከት የክርክር ፕሮግራም ነው። አሁን ቀጥሎ የሚሰማው የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እስከ 40 በመቶ ስህተት ነበረበት ያሉትን የገቢ ግብር ተመንና በሀገሪቱ መንሰራፋቱ የተነገረለትን ሙስና ለመዋጋት የያዙትን እቅድ አስመልክቶ የሰጧቸውን አስተያየቶችም መልከት ያደርጋል። የክርክሩ የመጀመሪያ ክፍል አሁን ይቀርባል። ተከራካሪዎቹ ራሳቸውን ያስተዋውቁና ይጀምራሉ። እዛው ለገሰ እባላለሁ። የምሰራው የአንድ አይቲ ድርጅት ዳይሬክተር ነኝ። ዋሽንግተን ዲሲ ሆኜ ነው የማወራው። ሜሪላንድ ነው የምኖረው። እኔ ሊያስክዳ ይባላለሁ። አዲስ አበባ ነው የምኖረው። በአጭሩ የልማታዊ መንግስት አስተሳሰብ ደጋፊ ነው። መልካም፣ ሁለታችሁንም አመሰግናለሁ እንግዶቼ። የምንነጋገረው በወቅታዊ የኢትዮጵያ ርዕሶች ላይ ነው። በዚህ ፕሮግራም በተደጋጋሚ እንደምናደርገው የቅርብ ጊዜ ሁኔታዎችን ከግምት እናስገባለን። በዜና ከሚነሱት እንጀምራለን። የኢትዮጵያ መንግስት በቅርቡ ያሳለፈውን የቀን ገቢ ግብር ግምቱ ተከትሎ በተለያዩ አካባቢዎች የቅዋሜ እንቅስቃሴዎች ተደርገዋል። ለአምስት ቀናት የፈጀ የስራ ማቆም አድማና የንግድ ድርጅቶች መዘጋት በአማራ በኦሮሚያ ክልል ታይተዋል። መንግስትም ለዚህም ምላሽ የሰጠበት ሁኔታ አለ። አርባ በመቶ በሚሆን ያህል ከፍተኛ ጭማሪ በስተት ተደርጓል እስከ ማለት የደረሰበትን የቀረጥ ተመንና እንዲሁም የተከተሉትን እንቅስቃሴዎች ጨምሮ አሁን ያለውን ሁኔታ እንዴት ትገመግሙታላችሁ? አቶ ኤልያስ እርሶ አዲስ አበባ ነው ያሉትና እርሶን ላስቀድም። ከሚዳሪ ግምት ያው ኢንፕሬንሽፕን ያው አሜሪካም እንደሚደረገው ማንኛውም ዜጋ ቀረጥ መክፈል አለበት፣ ታክስ መክፈል አለበት። ስለዚህ በአስፈላጊነቱ ላይ ሁሉም ሰው የጋራ መግባባት ይኖራል። ምክንያቱም ታክስ ማስከፈል አስፈላጊ ነው። ከዛ ውጭ ደግሞ ኢትዮጵያ ውስጥ የተለያዩ የልማት ስራዎች አሉ ትልልቅ ፕሮጀክቶች አሉ። አባይንም ባቡር ይሰራሉ፣ ስኳር ፋብሪካዎች ይሰራሉ፣ ቴሌኮሙኒኬሽን መሰረተ ልማት ይሰራሉ። እነዚህ ሁሉ በሕዝብ ገንዘብ ስለሚሰሩ መንግስት በተቻለ መጠን ሰዎች ከሚያመልት ሀብት ቀረጥ መሰብሰብ እንዳለበት ዓለም አቀፋዊ ልምድ ነው። መሰረታዊ የሆነው የንግድ እንቅስቃሴዎች የሚሳተፉ ወገኖችም ሆኑ ሌላ ገቢ ያላቸው ቀረጥ መክፈላቸው የተለመደ ተቀባይነትም ያለው ነው። የነኚህ የተቃውሞ እንቅስቃሴዎችም ቀረጥ ከመከፈሉ ጋር ስለማያያዝ ያግባባል። ግን አሁን የተወሰነው ውሳኔ ግምቱና እንዲሁም ህብረተሰቡ ላይ ያሳደረውን ጫና ነው መሰረት የሚያደርገው ክርክራችሁ አሁን ቀረጥ አስፈላጊነት ያው የጋራ ግንዛቤ አለ። ቀረጥ ለመሰብሰብ የኢትዮጵያ መንግስት የሄደበት አካሄድ ግን የራሱ የሆነው ቀረጦች ኖሩታል። ጠቅላይ ሚኒስትሩ እንደተናገሩት አርባ ፐርሰንት አካባቢ የቀን ገቢ ግምት የራሱ የሆነ ችግሮች እንዳሉትና መንግስት የገመገሙ ስርአቱ ስህተቶችን እያረሙ የሚሄድ መንግስት ስለሆነና ስህተቶች የማመን ባህሪ ስላለው ከህዝብ ደግሞ የሚርቅ ውሳኔ መወሰን ባህሪ ስለሌለው በጠቅላይ ሚኒስትሩ በተላለፈው መሰረት አርባ ፐርሰንቱ ችግር እንዳለበትና በቅርቡ እንደሚታረም ስህተቱን ታመነ እንደሚታረም ተደርጓል። ለዚህ ነገር ግን ያው ኖርማሊ ፕሪንሲፕል ቀረጥ ችግሩ ለምንድን ነው የተፈጠረው ስንል አንደኛ የቀረጥ አከፋፈል ባህላችን በታማ መሆኑ ብዙ ኢትዮጵያ ውስጥ ያሉ መጋዴዎች ቀረጥ ከፍለው ስለማያውቁ፣ ለምሳሌ አንድ ሲቪል ሰርቫንት በጣም ብዙ ፐርሰንት ይከፍላል እስከ ሰላሳ አምስት ፐርሰንት ከአምስት ሺህ ብር ደመወዝ በላይ ሰላሳ አምስት ፐርሰንት ለእያንዳንዱ አንድ ሺ ብር ሶስት መቶ ሀምሳ ብር ይከፍላል። ከአምስት ሺ በላይ ለአንዱ ተዋቃ ብሮች ማለት ነው። ግን የመንግስት ሰራተኛ ክሊር ሲሆን አከፋፈሉ የተለመደም ሲሆን፣ በነጋዴ ላይ የነበረው ግን ከዚህ በፊት ቀረጥ ከፍሎ ማያቸው ብዙ ስላነበረ በቀን ገቢ ግምትም ስለሆነ በዚህ በመደረጉ የጎራ ምንተበላለቀ ነው። አንደኛ በቀረጡ የተጎዳ ሰው አለ። ምክንያቱም ትንሽ ስራ እየሰራ ብዙ ብር እንዲከፍል የተገደደ ይኖራል። አርባ ፐርሰንቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንደታመነው ከዛ ውጭ ግን ከዚህ ደግሞ ፖለቲካ ጥርፍ አጠርፋለሁ ብሎ ደግሞ የሚሞክር ይኖራል። ያው ሁላችንም እንደሰማ ነው። ሌሎች የመታገያ ነጥባቸውን ያጡ ሰዎች በዚህ አምስት ቀን ሚሆን አምስት ሰሞ መጥራት እና በዚህ በጠንጋዊ ግምት የህዝብ ጥያቄ የማድረግ እንቅስቃሴዎች ነበሩ። ግን የጠንጋዊ ግምት የሚሰጥ ነው። አንደኛ ለሀመር ውሀ ግብር ከፋይ ነው። ባት ከፋይ ከሆነ ኖርማሊ አስራ አምስት ፐርሰንት ካላት ከፍሎ እንዲሰጠው ነው የእያንዳንዱ ሽያቸው ይታወቃል። ሆኖም ግን ከሀመር ሀ ጀምሮ እስከ ለ እስከ ሀ ድረስ ያለው ግብር ከፋይ አንድ ላይ ተደበላልቆ ማለት ነው። የፖለቲካ ግብም ያለው ኃይል እዚሁ ተደባልቆ ጥረት አድርጎ ያው ፍላጭ እንደምናውቀው አመፆች ተደርገዋል። አመፆቹም ደግሞ በህዝቡ ትብብር ያው ብዙ ሳይራዘሙ ቆሟል። መልካም። አቶ ኤልያስ ያቀረቧቸውን ጭብጦች ተከታትለዋል። አቶ ግዛው፣ የቀረጥ ድልድል አከፋፈሉን ደረጃ አይነቶቹን ያሏቸውን ለጊዜውና ቆይና በቀን ገቢ ግምት ውሳኔ እንዲሁም የተከተለውን ተቃውሞ ተንተርሶ የእርሶስ ግምገማ ምንድን ነው? እሺ፣ በጣም አመሰግናለሁ ስለ እድሉ። ግን በመጀመሪያ አቶ አሉላ ጥያቄውን ሰፋ አድርጎ ማየት ያስፈልጋል። አንደኛ ቀረጥ ለማይወክልህ መንግስት አለመክፈል የትግል ስልት እንደሆነ ከአሜሪካን ሪቮሉሽን ጀምሮ ያለ ነገር ነው። ቦስተን ቲ ፓርቲ የአሜሪካን ሪቮሉሽን ከእንግሊዝ ነጻ ለማውጫ ሪቮሉሽነሪ ወሩን የከፈተው በቀረጥ ላይ የነበረው ተቃውሞ ነው። ይህን ክርክር ለሌላ ጊዜ እንተወና አሁን ስላለው ጭብጥ ሁኔታ ግን ስንመጣ፣ የቀረጡን ሁኔታ እንደ ቀረጥ ብቻ ማየቱ አይ ቲንክ የኢትዮጵያን ነባራዊ ሁኔታ በሚገባ አለመረዳት ይመስለኛል። ኢትዮጵያ ውስጥ የምናየው አሁን በቀረጥ ምክንያት የታየው ተቃውሞ፣ ህዝባዊ መነሳሳት፣ ህዝባዊ አመፅ፣ ትግል ከአስራ ዘጠኝ መቶ ዘጠና አንድ ህዝባዊ ወያኔ ሓርነት ትግራይ ስልጣን ከያዘ ጀምሮ በተለያየ ጊዜ በተለያየ ስፋትና በተለያየ ጥልቀት የኢትዮጵያ ህዝብ ለነጻነቱ፣ ለመብቱ የታገለበት ነው። አሁን በቅርቡ እንኳን ሁለት ሶስት አመት በፊት የነበረውን ብናይ አንተ መግቢያው ላይ እንደገለጽከው ወልቃይትን አስመልክቶ በጎንደር ኤሬቻ በዓል ላይ የአዲስ አበባን ማስተር ፕላን በሚቀጥል በኦሮሞ አካባቢዎች በሁለት ሺህ አምስት በምርጫው አካባቢ የተደረጉ ትግሎችን ብናይና የፖለቲካ መሸጋሸጉን ኢህአዴግ ስልጣን ሲያቋቋመውን የፖለቲካ ህብረት መሸርሸር ስትጨምርበት ኢትዮጵያ ውስጥ ያለው ተቃውሞ በቀረጥ ወይንም በተወሰኑ ነገሮች ላይ ይነሳ እንጂ ዋናው መነሻና ግቡ ኢትዮጵያ ውስጥ ያለውን ነጻነት የሌለበት ዴሞክራሲ የሌለበት አምባገነንነትን ለመቃወም የሚደረግ ትግል ነው እና ወደ ቀረጡ ስንመጣ ቅድም ከተባለው ቀጥሎ በጣም የሚያሳየው ነገር ዴሞክራቲክ በሆኑ አገሮች ቀረጥ መክፈል የሁሉም ዜጋ ግዴታ ነው፣ ሁሉም ዜጋ ይከፍላል። ኢትዮጵያ ውስጥ ግን ያየነው ነገር ህዝባዊ ወያኔ አርነት ትግራይ የሚመራው መንግስት ቀረጥን እንኳን የሚያክል ትንሽ ነገር በአግባቡ ስነ ስርዓት አውጥቶ ህዝቡን አስተባብሮ መሰብሰብ እንደማይችል ነው የሚያሳየው። አንድ መንግስት አንድ ፖሊሲ ሲያወጣ እንደዚህ አይነት አፈጻጸምንና የገቢ መጠንን በቅጦ አይቶ መተገበር ካልተቻለ አገዛዙ በችሎታው እንኳን ሳይቀር በአይዲዮሎጂው ብቻ ሳይሆን በራሱ ያወጣቸውን ፖሊሲዎች የማስፈጸም እቅዱ የላሸቀና የደከመ መሆኑን ነው የሚያሳየውና በአጠቃላይ ይሄ ያሁን ያለው የቀረጡ ትግል የሰፊው የኢትዮጵያ ሕዝብ የዴሞክራቲክ ትግል ነው ብዬ ነው የማየው። መልካም የዲሞክራሲ ጥያቄ የፖለቲካ አንድምታውን የአገሪቱ ወቅታዊ የፖለቲካ ይዞታ በተመለከተ በስፋት እንመለከታለን። ቀረጡ ቆይ ና አቶ ኤልያስ ወደ እርሶ ልመለስ ነው። የተለያዩ መገናኛ ብዙሀን በስፋት የዘገቡበት ነው። የአሜሪካ ድምጽ ራዲዮም በተከታታይ በተለያዩ አካባቢዎች ያሉ የቀረጡ ጫና ያሳደረባቸውን አንዳንዶች ንግዳቸው እስኪዘጋ የደረሱበትን ዘግበዋል። በይፋ ከተገለጹት ብቻ ብነሳ እስከ ሶስት መቶ እጥፍ የቀን ገቢ ግምት የተደረገባቸው በአንዳንድ ትንንሽ ንግድ ሥራ የተሰማሩ እስከ አምስት ሺህ እጥፍ ከሚከፍሉበት ባለፈው አመት ከከፈሉት የተደረገበት መሆኑን ይገልጣሉ። ሻይና ቡና የሚሸጡ ሰዎች ሳይቀሩ በግምት ሊገለጽ ማይችል ጥያቄ ሊያቀርብ የሚያስችል ቀረጥ ተጥሎባቸው አቤት እንዲሉ ባቀረቡት ጥያቄ ላይ ገንዘቡ ጨምሮ የተደነገገባቸው መኖራቸውን ዘግበናል። ለርሶ ጠቅላይ ሚኒስትሩ የገለጹትንም ሀሳቦች በኋላ ላይ ያሰማለሁ። ይህን አይነቱ የቀን ገቢ ግምት ድንጋጌ ከምን መጣ? ለምንስ በዚህ ሰዓት ታየ? አንዳንዶች ከአስቸኳይ ጊዜ አዋጁ ጋር ተያይዘው አገሪቱ የገባችበት ገንዘብ እጥረት ሁኔታውን የፈጠረ መሆኑን ይናገራሉ። እጥረት መከሰቱን ይገልጻሉ። ለእርስዎ ለምንስ ይሄ ሁኔታ ተፈጠረ? የልማታዊ ስርዓት ደጋፊ ነኝ ብለዋልና እንደሚመለከተው እንደሚያሳስበው ሰው። እሺ፣ አሁን የኢትዮጵያ የኢኮኖሚክ ስርዓት ሁላችንም እንደምናውቀው መሰረተ ልማት ላይ ቤዝ የሆነ ነው ማለት አሁን አግሪካልቸር ሌድ ኢንዱስትሪላይዜሽን እንደሚባለው አሁን የኢትዮጵያ ኢኮኖሚ ኢንፍራስትራክቸር መጀመሪያ በመገንባት ቀጥሎ ኢኮኖሚ እንቅስቃሴ እንዲፈጠር እና እሱ በሚፈጥረው ሀብት ህዝቦች እንዲጠቀሙ የማድረግ ስትራቴጂ ነው ያለው። አሁን በዚህ አካሄድ ስንል ኢንፍራስትራክቸር አሁን በብዛት ኢትዮጵያ ውስጥ የተሰራ ነው። ቅድም እንዳልኩት ባቡር ከአገር ከጫፍ እስከ ጫፍ ባቡር እየተሰራ ነው። ባለ የኢኮኖሚ አቅም ያው ሌሎች ኃይሎች ኢኮኖሚ ደካማ ነው ምንም ቢሉ፣ አገሪቷ ካላት የኢኮኖሚ ግንኙነትና የብድር የመበደር ማቀም በዓለም አቀፍ ተቋም ቢ የተመደበች ሀገር ናት። ከዚህ አንጻር የብድርና የሌሎች የኢኮኖሚክ ሲስተሞችን ለመጠቀም ኢንፍራስትራክቸርም የመገንባት ራይ ሰንጣ የሄደች የቻለች ሀገር ናት ኢትዮጵያ። ያው ባቡር፣ አየር መንገድ በኢንተርናሽናል ደረጃውን የጠበቀ ነው። መንገዶች ስኳር ፋብሪካ በኢትዮጵያ ታሪክ አስር ስኳር ፋብሪካ በአንድ ጊዜ ወቅት ጀምሮ የሰራ መንግስት ብዙ የለም። ከዛ ውጪ የያዩ ኢንዱስትሪ እንትን ማዳበሪያ ፋብሪካ፣ መከላከያ ኢንጂነሪንግ ያው መኪናዎች ይሰራል ትልልቅ እንትኖች አሉት። መከላከያ ኃይል ያው የተማሪ መከላከያ ኃይል በኢንያው በዚህ በልማቱ ላይ እንዲሳተፍ የማድረግ የብረታ ብረት ኮርፖሬሽን አለው። እነዚህ እነዚህ ሁሉ ለመስራት ብር ያስፈልጋቸዋል። ይሄ ብር ከውጭ ካለው ገቢ በተጨማሪ ደግሞ የሀገር ውስጥም ደግሞ ዓለም ባንክም ኢትዮጵያ ውስጥ ሊሰበሰብ የሚችለው የኢኮኖሚ የቀረጥ መጠን ያው እሱ ያው በተሰጠውም አድቫይስ ከዚህ በላይ መሰብሰብ ስለሚቻል በግልጽም ስለሚታይ ማለት ነው። መንግስት ይሄን የመሰብሰብ ኢኮኖሚውን አሟጦ የመጠቀምና ህዝቡ በመሰረተ ልማት የሚሰራውን ስለሚያውቅ ጠረቴ መክፈልም ግዴታው እንደሆነ ስለሚያውቅ ያንም የመስራት ገቢዎች ሚኒስቴር የሚባላለው ሚኒስትሩ ዋና ገቢዎች መሰብሰብ ነው። የአመት ይቀዳለው እቅዱ ለማስመካት ይሄን ነገር ጀምሯል። አሰራር ላይ አፈጻጸም ላይ ግን ወደ ታይ ሲሆን ያው ጠቅላይ ሚኒስትር ኃይለማርያም እንዳሉት አርባ ፐርሰንት ስህተት ነው። ይሄ ስህተት መታረም ያለበት አሁን፣ ቅድም እንዳልከው ሶስት መቶ ፐርሰንት ምንም አምስት ሺህም ቢሆን ይሄ ስህተቶች ተፈጽመዋል። አርባ ፐርሰንት ማለት ትልቅ ነው። ይህን ያክል ከታመነ ኦልሞስት የነበረው አካሄድ ላይ ሪቫይዝ መደረግ እንዳለበት መንግስት ራሱ በአቋም የወሰደው ነው። ከዛ ውጭ ግን እነዚህ እነዚህ የሚደረጉት አመፃዎች ሌጂቲመሲ ሲሆን ቃረናል የሚለው የዴሞክራሲ ስርአት ግንባታ ነው። እኔ አሁን እናይበት ፐርስፔክቲቭ ኢትዮጵያ ውስጥ ያለው የዴሞክራሲ ስርአት ግንባታ ደረጃው እያደገ ነው። ሰዎች አምስት ቀን ሙሉ አምፀው በረዘቅተ ምን ብለው ምንም የተፈጠረ ነገር የለም። ይሄ በስርአቱም ህዝቦች ማንኛውም ጥያቄ በመስላቸው መንገድ እንዲያደርጉ፣ ያው የኦሮሚያም ኮሚኒኬሽን ቢሮ የሰጠውን መግለጫም ካስታወሳችሁ ማንኛውም ኢትዮጵያዊ ህገ መንግስት በሚሰጥለት ሰላማዊ እስከሆነ ድረስ ማንኛውም ጥያቄ የማቅረብ ውጭ የተረጋገጠበት ነው። እንደዚህ ጋር የሚያስበው የዲሞክራሲ ስርአት ግንባታው እያደገ ከነበሩት ያው ስህተቶች፣ ለምሳሌ አምናት ሰብ ካሳና ትልልቅ ስህተቶች ነበሩ። እነዛ ራሱ በትክክል እንትን ብለው የተሻለ ስርአት እየተፈጠረ እንደሆነ ነው። ያው እኔ ኦፕቲሚስት ነኝ። ስለዚህ የዲሞክራሲ ስርአት ግንባታው አንድ ምርታ እንዳሳየ ነው። በዚህ ወቅት የተመረጠበት የመንግስት ወደ ስለበዛ ስለአነሰ ሳይሆን የሚሰበሰበው የኢትዮጵያ ብር ነው። ታክስ ሀገር ኢንፍራስትራክቸር የሚያድገው የታወቀ ነው። በዩስዲ ንት ነው። በፎሬን ከረንሲ ነው። አብ ከረንሲ ነው። ስለዚህ እነዚህ እነዚህ ነገር የሚሰበሰቡት እዚህ ጋር ለደሞዝ፣ ለሌሎች ተለያዩ ነገሮች፣ ለዚህ ለአጋዥ ለሆነ ሀይል የመጠቀም ነው እንጂ መንግስት የኢትዮጵያ ብር ሰብስቦ ፎሬን ከረንሲ በብላክ ማርኬት ቀይሮ ለልማት ይጠቀማል ወይም ደግሞ የጨነቀውን ያሳካል ብለው ማሰብ ቀረበ ነው። የአንተጫን ኢኮኖሚ ከማወቅ ይመስለኛል መልካም ለአቶ ግዛው እድል ከመስጠቴ በፊት አንዲት ነጥብ ላይ እርሶ እንዲመልሱ ፈልጋለሁ አቶ ኤልያስ ስለ ዲሞክራሲ ስርዓት ግንባታ አንስተዋል አቶ ግዛውም ቀደም ብሎ የገለጹት ነው ይህ አሁን የሚታየውን አጠቃላይ ሁኔታ የዲሞክራሲ ስርዓት ግንባታ አካል ነው ሰላማዊ ጥያቄ መስተናገድ አለበት ብለዋል ነገር ግን በቅርብ ሳምንታት ዘገባዎቻችን የአሜሪካ ድምፅን ጨምሮ በተለያዩ አካባቢዎች ያለ አግባብ መንግስት ኋላ ያመነው አይነት ቀረጥ የተጣለባቸው መክፈል የማይችሉበት ሁኔታ መሆኑንና ይህንንም በሰላማዊ መንገድ ለመቃወም የወሰዷቸው እርምጃዎች አሳስረዋቸው ታይተዋል። ከ20 በላይ ሰዎች በባህር ዳር ታስረዋል። በተለያዩ የአማራ ክልሎች ስናን ወረዳን በመሳሰሉ ዋድላን በመሳሰሉ ትንንሽ አካባቢዎች ሳይቀር ሰዎች መታሰራቸው ተዘግበዋል። እንዴት ነው የዲሞክራሲ ስርዓት ግንባታ አካል ነው ተብሎ ሰላማዊ ጥያቄ ማድረጋቸው ለእስር የሚያበቃቸው? መቼና እንዴትስ ነው ያን መብታቸውን መጠቀም የሚችሉት? አድማጮች፣ ሞቅ ብሎ የጀመረው ይህ የእሰጥ አገባ ክርክር አላበቃም። ተከታዩ በነገው ምሽት ይቀጥላል። የፕሮግራሙ ተሳታፊዎች አቶ ግዛው ለገሰንና አቶ ኤልያስ ግደይን እናመሰግናለን። የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት በ19ና በ25 ሜትር ባንድ እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ የሚያስተላልፈውን ስርጭት የዛሬውን የአንድ ሰዓት ፕሮግራም እዚህ ላይ አብቅቷል። ያስተናገድናችሁ ቆንጅት ታይና ሰለሞን ክፍሌነን ሰላም ደህናደሩ ነገ በተለመደው በሶስት ሰዓት እንገናኛለን። በእኛ በኩል ደህናደሩ የትግርኛ ቋንቋ ስርጭት ይቀጥላል።